of America <tongue> yuh, yuh America Radio-Taviano. <tongue> በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የማክሰኞ የካቲት 17 ዝግጅታችን ጀምረዋል። ጤና ያስጥልን። እንደምናመሻችሁ እንደምናመሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታዬ ነን። የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል ጠየቀ። የዓለም ባንክ የውስጥ አሰራር መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቶታል። የሂዩማን ራይትስ ዋች የዓለም አቀፍ የገንዘብ ጉዳዮች መርማሪ ጄሲካ ኤቨንስን ነው የሰማ ነው። በአብይ ርዕስ እንዘገባለን። ከምሽቱ ዜናችን ደግሞ ቆንጂት፣ የኬንያ ፖሊስ በህገ ወጥ መንገድ ተገኝተዋል ያላቸውን አንድ መቶ ኢትዮጵያውያን ትናንት ማታ ማሰሩ ተዘግቧል። ናይጄሪያ ውስጥ በሁለት ከተሞች ፍንዳታዎች ደርሰው በርካታ ሰዎች ገደሉ። አንደኛውን አጥፍቶ ጠፊ ጥቃት ያደረሰችው ዕድሜዋ ከስምንት ዓመት የሚያልፍ አይመስልም እየተባለ ነው። አሁን የሰዓቱን የዓለም ዋና ዋና ዜና እናስደምጣችሁ። የኬንያ ፖሊስ በህገ ወጥ መንገድ ሀገሪቱ ውስጥ ተገኝተዋል ያላቸውን አንድ መቶ አንድ ኢትዮጵያውያን ትናንት ማታ አስሯል። ወደ ደቡብ አፍሪቃ እያመሩ መሆናቸው የተገለጸው ኢትዮጵያውያን ታሲያ ክፍለ ግዛት ውስጥ ከቀኑ አስር ሰዓት ተኩል ላይ የተገኙት በአንድ ባለሶስት መኝታ ክፍል ያለው መኖሪያ ቤት ውስጥ መሆኑን ስታንዳርድ ሚዲያ በድረገጹ ዘግቧል። ተጠርጣሪዎቹን ያሳፈሩ ሶስት አውቶቡሶች ትናንት ጠዋት ታስያ ያደረሷቸው መሆኑን ለኬንያ የወንጀል መከላከያ ልዩ መኮንኖች የጠቆሙት የአካባቢው ነዋሪዎች መሆናቸው ተነግሯል። ተጠርጣሪዎቹ ኢትዮጵያውያን ኬንያ ውስጥ ሲያዙ ፈቃድ ያላቸው መሆኑን የሚያሳይ ሰነድ ማቅረብ ያለመቻላቸው ህገ ወጥ ያደርጋቸዋል ሲሉ የወንጀል መከላከያ ልዩ ጓድ ኃላፊ ኖዋ ካቱሞ አስረድተዋል። ስደተኞቹን በድብቅ በማጓጓዙ ተግባር መሳተፋቸው የሚጠረጠር ሶስት ኬንያውያንም በቁጥጥር ስር መዋላቸውን ኃላፊው አክለው እንደገለጹ የስታንዳርድ ሚዲያ ዘገባ ጨምሮ አስታውቋል። ከናይሮቢ ለአሜሪካ ድምጽ ራዲዮ የስዋሂሊ ቋንቋ አገልግሎት የሚዘግበው ሙዋይ ጊንኮዮ በበኩሉ ሁሉም ማለት ስደተኞቹና በድብቅ የሚያጓጉዟቸው ኬንያውያን ዛሬ ጠዋት ፍርድ ቤት እንደሚቀርቡ ፖሊስ አስታውቋል ሲል ገልጾልናል። ወደ ታንዜኒያ ወይም ደቡብ አፍሪቃ ለመሻገር ሲሞክሩ ኬንያ ውስጥ የሚያዙት የኢትዮጵያ ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ሲሉ የፖሊስና የኢሚግሬሽን ባለስልጣናት በማማረር እንደሚናገሩ ዘገባው ጨምሮ ገልጿል። ሰሜን ምስራቅ ናይጄሪያ ውስጥ ፖቲስኩን በምትባል ከተማ ባለ የአውቶቡስ ጣቢያ ቦምብ ፈንድቶ ቢያንስ 17 ሰዎችን መግደሉ ተገለጠ። በዚህ አካባቢ በዚህ ሳምንት ውስጥ የደረሰ ሁለተኛ ጥቃት መሆኑ ነው። ዛሬ ማክሰኞ ጠዋት የመንገደኞች አውቶቡስ ላይ በደረሰው በዚህ ጥቃት በርካታ ሰዎች መቁሰላቸው ታውቋል። ባለሥልጣናት እንዳሉት ጥቃቱን ያደረሰው ሰው ፈንጂውን አውቶቡስ ውስጥ በላዩ ለብሶ ይግባ ወይም ሻንጣው ውስጥ ደብቆ አስገብቶት እንደሆነ አልታወቀም። ከትናንት በስተያ እሁድ ደግሞ አንዲት ታዳጊ ወጣት ሴት በዚህችው ፖቲስኩም ከተማ ባለ ገበያ ላይ በርካታ ቦምቦች አፈንድታ ራሷንና አምስት ሰዎች መግደሏ ተዘግቧል። ልጅቱ ዕድሜዋ ግፋቢል ስምንት ዓመት ብትሆን ነው ብለዋል እማኞች። ለሁለቱም ጥቃቶች ኃላፊ ነኝ ብሎ የወጣ አካል የለም። ከተለምዶ ግን ሁለቱም የጽንፈኛው የቡድን የቦኮ ሀራም ስራ ነው የሚመስሉት። ቡድኑ ካለፈው አንድ ዓመት ገደማ ወዲህ ለአጥፍቶ ጠፊ ጥቃቶች ወጣት ሴቶችን ልጆችን ማሰማራት እያዘወተረ መሆኑ ይስተዋላል። የናይጄሪያው ወታደራዊ ባለስልጣናት እንደሚሉት ከወንዶቹ አሸባሪዎች አንዳንዶቹ የጥበቃ ኃይሎችን ለማታለል የሴት ልብስ መልበስ ጀምረዋል። ቦኮ ሀራም ሰሞኑን በናይጄሪያና በጎረቤቶቿ ካሜሩን፣ ኒጀርና ቻድ በተከፈተበት የጥቃት ዘመቻ በተከታታይ ሽንፈት አግኝቶታል። ያም ቢሆን የሁከቱ መቀጠል ፕሬዚደንቱ ጉድላት ጆናታንን አገር አቀፍ ምርጫዎቹን በስድስት ሳምንታት እንዲያዘገዩ አስገድዷቸዋል ነው የሚባለው። የፖቲስኮም ጥቃት ከደረሰ ከጥቂት ሳምንታት በኋላ ካኖ ውስጥ በአንድ አውቶቡስ ጣቢያ በደረሰ ፍንዳታ ቢያንስ አስር ሰዎች መገደላቸው ተዘግቧል። ሁለት ወንዶች አንድ አውቶቡስ ውስጥ ገብተው ቦምብ ማፈንዳታቸውን ከከተማዋ የደረሱ ዘገባዎች ገልጸዋል። በማዕከላዊ የአፍሪቃ ሪፑብሊክ በብዙ ሺዎች የሚቆጠሩ ሲቪሎች በሙስሊም የቀድሞ የሴሌካ አማጺያንና በክርስቲያናዊው የቀድሞ የጸረ ባላካ ሚሊሻዎች መካከል ያገረሸውን ውጊያ በመሸሽ ቀያቸውን ጥለው እየተሰደዱ መሆናቸውን የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት ይፋ ያደረገው አዲስ ሪፖርት አመልክቷል። ቀያቸውን ጥለው ለመሰደድ ከተገደዱት መካከል አንዳንዶቹ የጎረቤት ዲሞክራሲያዊት ኮንጎ ሪፑብሊክን ድንበር አቋርጠው ሄደዋል ተብሏል። ሊሳሽ ላይን ከዋና ጽህፈት ቤቱ ማለት ከመንግስታቱ ድርጅት የስደተኞች ቢሮ ከጄኒቫ ሪፖርቱን ዋቢ አድርጋ ለአሜሪካ ድምፅ አጠናቅራለች። አሉላ ከበደ ይዞታል። የዩኤንኤችሲአር ሪፖርት እንዳብራራው ወቅት ለይቶ የሚከናወነውን የቀንድ ከብቶች ከቦታ ቦታ ዝውውር ተከትሎ በከብት አርቢዎችና በአርሶ አደሮች መካከል የተቀሰቀሰ ግጭት በአንድ ወገን ከጸረ ባላካ ሚሊሻዎች ጋር የተካሄደ ግጭት ደግሞ በሌላው አዲስ ያገረሸው ብጥብጥ መንስኤዎች ናቸው። ሪፖርቱ አክሎም ከአርብቶ አደሮቹ አንዳንዶቹ ለከለላ የቀድሞውን የሴሌካ አማጺያን ታጣቂዎች ተጠግተዋል። ኬሪን ደ ግሮጀል የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ዩኤንችሲያር ቃል አቀባይ ናቸው። ውጊያው መሀል የተጠመዱት ሲቪሎች ቤት ንብረታቸውን ጥለው ከመሰደድ ውጪ አማራጭ አልነበራቸውም ይላሉ። አንድም የአካባቢ ባለስልጣን ወይም የአስተዳደር መዋቅር አልቀረም። ፖሊስም የለም። የጦር ኃይል የለም። የሁለቱ ወገን የጸረ ባላካና የቀድሞ የሴሌካ ሚሊሺያዎች በየፊናቸው ናቸው። ነጻ አዛዦች ሆነው አርፈዋል። በዚያ ላይ ሚሊሺያ ቡድኖቹ እርስ በርሳቸው ይዋጋሉ። በጸረ ባላካ አማጺያንና በቀድሞ የሴሌካ ሚሊሺያዎች መካከል ውጊያ አለ። በጠቅላላው ስርዓተ አልበኝነት ሰፍኗል። በመሀሉ ሲቪሉ ህዝብ በጦርነቱ መሀል ተጠምዶ ነው ያለው። እንደ ኤንኤችሲአር የጥናት ዘገባ ካለፈው የጥር ወር አንስቶ ቁጥሩ ከ30 ሺህ በላይ የሚሆን ህዝብ ቀየውን ጥሎ ለመኮብለል ተገደዋል። ከዚህም ውስጥ የሚበዛው ባንታን ጋፎና ባምባሪ ወደ ተባሉ ከተሞች ነው የፈለሰው። በተለይ ወደ ባምባሪ የገባው ህዝብ ክፉኛ የታረዘና የተንገላታ መሆኑን የመንግስታቱ ድርጅት ዘገባ አክሎ አመልክቷል። ታጣቂዎቹ ወደ አንዳንዶቹ የስደተኞች መጠለያዎች እየገቡም ተፈናቃዮችን በማስፈራራት ገንዘብ እንደሚቀበሉ የዓለም አቀፉ የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ግሩጅል አስረድተዋል። ተፈናቃዮቹ የሚፈልጉት የሰብአዊ እርዳታ ከፍተኛ መሆኑን የጠቀሱት ቃል አቀባይዋ ስደተኞቹ ወደ ተሻለ አስተማማኝ ቦታ እስኪዘዋወሩም ድረስ ድርጅታቸው የተንቀሳቃሽ ክሊኒክ የንጹሕ አቅርቦትና የመሳሰሉትን ጨምሮ ልዩ ልዩ የአስቸኳይ ጊዜ ድጋፎችን እያደራጀ መሆኑን አስታውቀዋል። የኮንጎ ዲሞክራሲያዊት ሪፐብሊክ በምስራቅ ግዛቷ በሚንቀሳቀሱት የሩዋንዳ ሁቱ ሽምቅ ተዋጊዎች ላይ ለረጅም ጊዜ ሲጠበቅ የቆየውን ጥቃት ከፍታለች። ደቡብ ኪቮ ክፍለ ሀገር ኡቪራ ከተማ ውስጥ በሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች ላይ ዛሬ ማክሰኞ ጠዋት ጥቃት ተጀምሯል ሲሉ የኮንጎ ወታደራዊ ምንጮች አስታውቀዋል። ኮንጎ ሽምቅ ተዋጊው ቡድን ትጥቅ እንዲፈታ የተሰጠውን የአውሮፓውያኑን ጥር ሁለት የጊዜ ገደብ ባለማክበሩ ጥቃቱን መጀመሬ ነው ብላ ስታስጠነቅቅ ሰንብታለች። የሽምቅ ተዋጊው ቡድን መሪዎች በሩዋንዳው የዘር ፍጅት የተካፈሉ ሲሆን ቡድኑ ኮንጎ ውስጥ ለተፈጸሙ በርካታ ግድያዎች ተጠያቂ ነው ይባላል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ራሱን የእስልምና መንግስት ብሎ የሚጠራው ቡድን ሰሜን ምስራቅ ሶሪያ ውስጥ የክርስቲያኖች መንደሮችን አጥቅቶ ቢያንስ ዘጠና ሰዎችን ጠልፎ መውሰዱን ለመብት ተሟጋች ቡድኖች ተናገሩ። ጽህፈት ቤቱ ብሪታንያ የሆነው የሶሪያን ሁከት የሚከታተለው የሶሪያ ሰብአዊ መብቶች ተመልካች ድርጅት ባወጣው ሪፖርት የእስልምና መንግስት ተዋጊዎቹ ሀሳኬህ የምትባል መንደር ውስጥ ታል ሳማሪምና ሌሎችም የክርስቲያን ማህበረሰቦች መኖሪያ መንደሮችን አጥቅተው ሰዎቹን ጠልፈው ሄደዋል ብለዋል። ጠለፋው የተፈጸመው ትናንት በአካባቢው በኩርዶቹ ተዋጊዎችና በእስልምና መንግስት ቡድን መካከል ውጊያ ከተደረገ በኋላ ነው ተብሏል። ኩርዶቹ ተዋጊዎች ከትናንት በስቲያ እሁድ ኢራቅ ድንበር አጠገብ በዩናይትድ ስቴትስ በሚመራው ህብረት የአየር ጥቃት እየታገዙ በእስላማዊ መንግስት ቡድኑ ላይ ጥቃት አካሂደዋል። የዩናይትድ ስቴትስ የጦር ኃይል እንደገለጠው በእሁዱ ሀሳኬ ውስጥ በተካሄዱት አስራ አንድ የአየር ድብደባዎች የእስልምና መንግስት የታክቲክ ጣቢያዎችንና ተሽከርካሪዎችን እንዲሁም ምሽጎችን ደብድበዋል። ኩርዶቹ ተዋጊዎች በቡድኑ ላይ ሰሜን ኢራቅ ውስጥ በተደጋጋሚ ውጊያ ሲያካሂዱ መቆየታቸው ሲታወቅ በቅርቡ በአየር ለድብደባ እየተረዱ ባደረጉት ውጊያ ኮባኒ ከተማን አስለቅቀው መያዛቸው የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ በ11965 እና 12140 ኪሎ ሄርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 17 ምሽት ፕሮግራማችን ነው። የምዕራባውያን ሚዲያዎች ብዙ ጊዜ የሚያናፍሱት የእኛም ጭምር ማለት ነው፣ በሙስሊምነት ስም ተነስተው የሚያጠፉትን ሰዎች ነው። ስለዚህ አንድ አሜሪካዊ በቴሌቪዥንም፣ በሬዲዮም፣ በጋዜጣም ሽብርን የሚመለከት ብቻ በሙስሊም ሲደረግ ሳይ ሙስሊም አሸባሪ ነው ብሎ ይፈርጃል። አቶ ተሾመ ብርሃኑ ይባላሉ። በሁከተኛ ጽንፈኛነት ላይ ከተካሄደ ውይይት የተቀነጨበ ነው የሰማችሁት። በዝግጅታችን ሁለተኛ አጋማሽ ላይ እናቀርብላችኋለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። የሰብዓዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል ጠይቋል። የዓለም ባንክ በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ወይም ፒቢኤስ ይባላል በምሕፃር። በአራት ክፍሎች የሀገሬውን ሰው አፈናቅሏል። የሰብአዊ መብቶች ጥሰቱን ባንኩ ተገቢውን ትኩረት ሊሰጠው ይገባል ሲል የመብቶች ተሟጋች ድርጅቱ ጠይቋል። ትናንት ሁማን ራይትስ ዋች ለዓለም ባንክ የአፍሪካ ምክትል ፕሬዚደንት የጻፈውን ደብዳቤ ተንተርሶ የተቀናበረ ሪፖርት አለን። ያ ሪፖርት እንደደረሰን እናቀርብላችኋለን። አሁን ለመጽሔት ከተዘጋጁት ዘገባዎች ወደ አንዱ እናልፋለን። በቅድሚያ ለርዕሱ ቆንጅት ኢትዮጵያ በምግብ እጥረት ምክንያት የሚቀጭጩባትን ወይም የሚጎሳቆልባትን ሕጻናት ቁጥር ለመቀነስ ያደረገችው ጥረት የሚደነቅ ውጤት ማስገኘቱን ዓለም አቀፉ የስርዓተ ምግብ ዘገባ ገለጸ። ይሁንና ዛሬም ከክብደት በታች መሆንና መቀጨጭ የሀገሪቱ አሳሳቢ ችግሮች መሆናቸው ታውቋል። አንድ የጤና ጥበቃ ባለስልጣን የዘገባውን ትክክለኝነት አረጋግጠዋል። መለስካቸው አመሃ ዘገባ ልኮልናል። ዛሬ በአዲስ አበባ ኤሊሊ ኢንተርናሽናል ሆቴል ይፋ የተደረገውን ይህም ዘገባ አስመልክቶ የተሰራጨው የጽሑፍ መግለጫ እንደሚለው በኢትዮጵያ የመቀንጨር ችግር አሁንም አሳሳቢ ደረጃ ላይ ይገኛል። ይሁንና በሀገሪቱ ላለፉት ጥቂት ዓመታት ችግሩን ለመቅረፍ በተከናወነው ሥራ በከፍተኛ ደረጃ መቀነሱን ዘገባው እንደሚያመለክት ይናገራል። መግለጫው አክሎም ኢትዮጵያ እጅግ ከባድ የሆነውን የሥርዓተ ምግብ ችግርን ለመቅረፍ የሚያስችልና ከሀገሪቱ የቆዳ ስፋት ሰማንያ በመቶ የሚሆነውን አካባቢ የሚሸፍን መርሃ ግብር በማውጣት ያከናወነችው ስራ ከፍተኛ ውጤት እንዳስገኘላት ዘገባውን በመጥቀስ መግለጫው ያብራራል። በጤና ጥበቃ ሚኒስቴር ሚኒስትር ዴታ ጽህፈት ቤት ኃላፊ እና አማካሪ ዶክተር ታዬ ቶሌራ ባለፉት አስር ዓመታት ይህ ጥረት የሕፃናት መቀጨጭን በመቀነስ ረገድ ያበረከተውን አስተዋጽኦ በዝርዝር አስረድተዋል። በተለይ በዚህ በኒውትሪሽን የሕፃናት ኒውትሪሽን አንጻር ባለፉት አስር ዓመታት የሕፃናት መቀጨጭ በ23 ፐርሰንት አካባቢ ቀንሷል። ከክብደት በታች መሆን ደግሞ በ32 ፐርሰንት አካባቢ ቀንሷል እና ይሄ ትልቅ ለውጥ ነው። ግን ይሄ ማለት ያው ወደፊት ብዙ መስራት ይጠበቅብናል። ከዚህ በላይ ነው መቀነስ ያለበት። ዶክተር ታዬ በሰጡት አስተያየትም ሆነ ዓለም አቀፉ የስርዓተ ምግብ ዘገባ እንደሚለው ግን ውጤቱም የሚያበረታታ እንጂ የሚያኳራ እና የሚያዝናና አይደለም። ሀገሪቱ በዚህ ረገድ ግዙፍ ችግር ዛሬም እንዳለባትና አንድም ህፃን እንዳይራብ ወይንም ለተመጣጠነ ምግብ ጦት እንዳይጋለጥ መስራት እንደሚያስፈልግ ዶክተር ታየቱ ሌራ ይናገራሉ። አሁንም ያለንበት ደረጃ ጥሩ ነው። አጥጋቢ የሆነ ውጤት አስመዝግበናል። ግን በጣም የምንኮራበት አይደለም ብዙ መስራት ይጠበቅብናል። ምንም አይነት ህፃን ያው የመቀጨጭ ችግር ሊያጋጥመው አይገባም። የምግብ እጥረት ሊያጋጥመው አይገባም። ይሄ ያው በስፋት እየተሰራ ያለበት ሁኔታ ነው ያለው። ዓለም አቀፉ የስርዓተ ምግብ ዘገባ ዛሬ ይፋ ሲደረግ የዘገባውን የተለያዩ ክፍሎች ለታዳሚዎች ያቀረቡት በዓለም አቀፉ የምግብ ፖሊሲ ምርምር ተቋም ከፍተኛ ተመራማሪ ለውረንስ ሃዳድ በበኩላቸው የኢትዮጵያ መንግስት ትኩረት እንዲሰጥባቸው ያሏቸውን ጉዳዮች ለጋዜጠኞች ገልጸው ነበረ። መንግሥት ለቁመታቸው የማይመጥን ክብደት ባላቸው ሕፃናት ላይ ትኩረት ቢያደርግ እወዳለሁ። ዝቅተኛ ክብደት ያላቸው ሕፃናት ቁጥር እየወረደ አይደለም፣ ባለበት ቆሟል። መንግሥት ስርዓተ ምግብን በልማት ቅደም ተከተል መሰላል ላይ ከፍ ያለ ስፍራ ሰጥቶት እንዳይም ምኞቴ ነው። የሕፃናት እድገትን እንደ ኢኮኖሚ እድገት ትኩረት እንዲሰጠውና እንደዚያም እንዲቆጥረው እወዳለሁ። በሚቀጥለው የአምስት ዓመቱ ብሔራዊ የኢኮኖሚ ለውጥ ዕቅድ ውስጥም ስርዓተ ምግብ ከፍ ያለ ስፍራ ቢሰጠው እፈልጋለሁ። ዘገባው የመንግስታቱ ድርጅት አባላት የሆኑትን የ193 ዓለም ሀገሮች በሥርዓተ ምግብ ያጋጠሟቸውን ተግዳሮቶችና እነዚህን ተግዳሮቶች ለማሸነፍም ያደረጓቸውን ጥረቶችና ውጤቶቹን ዘርዝሯል። እንደ ዘገባው አባባል የስርዓተ ምግብ ችግሮች የሌሉበት አገር አንድም የለም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱ አብይ ርዕስ ዘገባ ደርሷል። የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል ጠይቋል። የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት ክልሎች የሀገሬውን ሰው አፈናቅሏል። የሰብአዊ መብት ጥሰቱን ባንኩ ተገቢውን ትኩረት ሊሰጠው ይገባል ሲል የመብት ድርጅቱ ጠይቋል። ትናንት ሂዩማን ራይትስ ዋች ለዓለም ባንክ የአፍሪካ ምክትል ፕሬዚደንት የጻፈውን ደብዳቤ ተንተርሶ ሄኖክ ሰማእግዜር የሚከተለውን ዘገባ አጠናቅሯል። የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት የኢትዮጵያ ግዛቶች የሚኖሩ የሀገሬውን ሰዎች ለማፈናቀል ውሏል። በዚህም ባንኩ የውስጥ አሰራሩን ጥሷል በማለት በተደጋጋሚ ባንኩ አሰራሩን እንዲያሻሽል ሂዩማን ራይትስ ዋች ሲጠይቅ ቆይቷል። በመብት ድርጅቱ መረጃ መሰረት የዓለም ባንክ ብቻውን ሳይሆን የብሪታንያ የውጭ ልማት ድርጅት ድፊድ የአፍሪካ ልማት ባንክና ሌሎች ለጋሽ ሀገሮችንም ጭምር ይመለከታል። በቅርቡ ይፋ የሆነ ምስጢራዊ ሰነድ የዓለም ባንክ የውስጥ አሰራሮች መርማሪ ቡድን በኢትዮጵያ የመሰረታዊ አቅርቦቶች መርሃ ግብር ፒቢኤስ ላይ ዝርዝር ጥናት ማድረጉን ያትታል። በዚህም መሠረት በቅርቡ ለባንኩ ሥራ አስፈጻሚዎች ቦርድ ግኝቱን ይፋ እንደሚያደርግም ይጠበቃል። የሰፈራ መርሃ ግብር በኢትዮጵያ በአራት ክልሎች መከናወኑንና በእነዚህ አካባቢዎች አገሬው ሰዎች ከቀያቸው ተፈናቅለው መንግስት በመረጠላቸው አካባቢዎች እንዲሰፍሩ እንደተገደዱ የሁማን ራይትስ ዎች የዓለም አቀፍ የገንዘብ ድርጅቶች መርማሪ ጄሲካ ኤቨንስ ይናገራሉ። ይህንንም ሁኔታ የባንኩ የውስጥ አሰራሮች መርማሪ ቡድን አረጋግጧል ይላሉ። የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቷል። ከዚያም በተጨማሪ የዓለም ባንክ የአገሬውን ሰዎች መብት የመጠበቅ ኃላፊነቱን ጥሷል ሲሉ ገልጸዋል። በዚህም መሰረት ባንኩ የመርሃ ግብሩን አጠቃላይ የስጋት ጥናት አላከናወነም። ተያይዞም አሉታዊ ሁኔታዎችን ለማስተካከል የሚችሉ ቅድመ ጥያቄዎች አላከናወነም ይላል የሚሰሩት ስራ ከዚህ የሰፈራ መርሃ ግብር ጋር አለመያያዙን በአጠቃላይ የማህበረሰብ ልማት መርሃ ግብሩን እንዳያጨናግፍ ቅድመ ዝግጅት አልተከናወነም። የኢትዮጵያ መንግስት በተደጋጋሚ በግዳጅ ከቀያቸው የተፈናቀሉ ሰዎች የሉም ሲል ያስተባብላል። በሕዝብ ጥቅም ላይ ያተኩሮ የሚመረምር የጋዜጠኞች ቡድን አይሲአይጄ የዓለም ባንክን ውስጣዊ አሰራርና በተለይ ተጠያቂነት መርሆዎችን የጣሰ አሰራር በኢትዮጵያ ተከናውኗል የሚል ዘገባ በቅርቡ ማሳተሙ ይታወሳል። የአሜሪካ ድምፅ ሬዲዮ የዓለም ባንክ በዚህ ዘገባ ላይ ምላሹን እንዲሰጥ ጠይቆ የሚከተለውን መልስ በጽሁፍ በወቅቱ አግኝቶ ነበር። ምላሹን የሰጡት ፊሊፕ ጀረሚሄ የዓለም ባንክ የአፍሪካ አህጉር የህዝብ ግንኙነት ኃላፊ ናቸው። በተለመደው አሰራራችን የዓለም ባንክ ሰራተኞች በባንኩ የመርማሪ ቡድን ስራና ግኝቶች ላይ አስተያየት አይሰጡም። ይሄ የሚሆነው የዓለም ባንክ ስራ አስፈጻሚ ኮሚቴ ጉዳዩን የመመርመር እድል እስኪያገኝ ድረስ ነው። ይህም በሚቀጥሉት ጥቂት ሳምንታት የሚከናወን ይሆናል። የዓለም ባንክ የአፍሪካ አህጉር የህዝብ ግንኙነት ኃላፊ ፊሊፕ ጀረሚሄ በጽሁፍ የሰጡትን መግለጫ ነው የሰማ ነው። ባንኩ የውስጥ አሰራሮቹ መርማሪ ቡድን በዝርዝር የሰብአዊ መብት ጥናቶችን የማጣራት ኃላፊነት እንደሌለው አስቀድሞ በመግለጽ ጥናቱን ያካሄደው የዓለም ባንክ መርሃ ግብር ከሰፈራ መርሃ ግብር ያለውን ቁርኝት በመገምገምና በተለይ ባንኩ የአሰራር ግድፈት አሳይቶ እንደሆነ በመመርመር ላይ ያተኮረ ነው። የመብት ጥሰቶቹ እንዴት እንደሚከናወኑ የሁማን ራይትስ ዋቿ ጄሲካ ኤቨንስ ያስረዳሉ። ሁማን ራይትስ ዋች እንደደረሰበት በአካባቢው የተወለዱ ጭምር ነዋሪዎች ከመሬቶቻቸው ላይ በግዳጅ ተነስተው በአዳዲስ መንደሮች እንዲሰፍሩ ተደርጓል። የኢትዮጵያ መንግስት ታዲያ በእነዚህ አዳዲስ መንደሮች ውስጥ የተሻለ የጤናና የትምህርት አቅርቦት ይኖራል ብሎ ነበር። ሁማን ራይትስ ዋች እንደደረሰበት ግን አገልግሎቶቹ የተሻሉ አይደሉም። በተለይም የእያንዳንዱ ሰው የኑሮ ዘይቤ በጣም ነው ዝቅ ያለው። የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ታዲያ ይህንን ነው የገለጸው። ሰዎቹ ለም ከሆነ የትውልድ ቦታቸው በግዳጅ ተነስተው ለም ባልሆነ ቦታ ላይ እንዲሰፍሩ በመደረጉ የኑሮ ደረጃቸው እንዳዘቀዘቀ ነው የገለጹት። የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ ዜጎችን ከቀያቸው በግዳጅ ወደ ሌላ ቦታ እንዲሰፍሩ ማድረጉን በጊዜው ያውቅ ነበር። እኔና ሂዩማን ራይትስ ዋችን በእጅጉ የሚያሳስበን ነገር ቢኖር የዓለም ባንክ በራሱ የውስጥ መርማሪ ቡድንም ሆነ በመብት ድርጅቶች የሚቀርብለትን መረጃ እየተመለከተ ስራቸው ለእኩይ ተግባር እንዳልዋለ ደጋግሞ ይገልጻል። ከዚያ በፊትም በኢትዮጵያ ገዢው ፓርቲን አይደግፉም በሚል የታሰቡ ሰዎች መሰረታዊ እርዳታ እንደተከለከሉ ገልጸን ዘገባዎች አቅርበን ነበር። በሁለቱም ክስተቶች የዓለም ባንክ የመረጠው ማስተባበልን ነው። የባንኩ የውስጥ አሰራር መርማሪ ቡድን መረጃውን ቢያቀርብም በማስተባበላቸው ገፍተውበታል። የዓለም ባንክ ጉዳዩን ከሁማን ራይትስ ዋች እና ከሌሎች የአኟክ ህዝብ የመብት ድርጅቶች በጥቅምት ወር 2002 ዓ ም እንደተረዳ የመብት ድርጅቱ ያስረዳል። በተከታታይ ዓመታት ማለትም በ2003 እና በ2004 እስካሁንም ድረስ መርሃ ግብሩን መቀጠሉንም ያብራራሉ። የባንኩ የውስጥ አሰራሮች መርማሪ ቡድን የፊታችን ሐሙስ ግኝቱን ለዓለም ባንክ የሥራ አስኪያጆች ቦርድና ለሥራ አስፈጻሚዎች እንደሚያቀርብ ይጠበቃል። እንደ ጄሲካ ኤቨንስ አባባል የባንኩ ሥራ አስኪያጆች አሁንም በማስተባበሉ ገፍተውበታል። ይህ ሁኔታ ደግሞ የመብት ድርጅቱን ክፉኛ እንደሚያሰገው አሳስበዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን። የምሽቱን አብይ ርዕስ ነበረ ያደመጥነው። ወደ መጽሔት ክፍለ ጊዜው ዘገባ ስናልፍ ለሁለት ዓመታት ተኩል ይቆያል በተባለው የደቡብ ሱዳን የሽግግር መንግስት ውስጥ የሚኖረው የስልጣን ክፍፍል መንግስትና ተቃዋሚዎችን ሳያስማማ ቀጥሏል። ትናንትና አዲስ አበባ ላይ የተጀመረው የመጨረሻው ዙር የሰላም ድርድር እንዲፈታቸው ከሚጠበቁ ቁልፍ ልዩነቶች አንዱም ይኸው የስልጣን ክፍፍል ጉዳይ ነው። ተቃዋሚዎቹ መሪያቸው ሪያክ ማቻር ተቀዳሚ ምክትል ፕሬዚደንት እንዲሆኑ ነው የሚፈልጉት። መንግስት ግን ይህንን አይቀበልም። እስክንድር ፍሬው ዝርዝሩ ልኳል። የደቡብ ሱዳን የሰላም ድርድር ማሳረጊያ እንደሚሆን የሚጠበቀው የብሔራዊ አንድነት የሽግግር መንግስት ምስረታ ነው። በዚህ መንግስት ውስጥ ማን ምን አይነት ኃላፊነት ይኖረው የሚለው ነጥብ ግን ከትናንት እስከ ዛሬ ሳያስማማ ቀጥሏል። እስካሁን የተረጋገጠው ነገር ፕሬዚዳንት ሳልቫኪር ማያርዲት በሽግግር መንግስቱ ወቅትም በዚህ ኃላፊነታቸው የሚቀጥሉ መሆኑ ነው። የተቃዋሚዎቹ መሪ ዶክተር ሪያክ ማቻረስ፣ አደራዳሪው የምስራቅ አፍሪካ የልማት በይነ መንግስታት ባለሥልጣን እርሳቸው ተቀዳሚ ምክትል ፕሬዝዳንት በመሆን በሥልጣን ተዋረዱ ሁለተኛ ሰው እንዲሆኑ ይፈልጋል። ይህንን የተቃወመው የደቡብ ሱዳን መንግስት ግን በዚህ አቋሙ እንደገፋበት ነው። በጉዳዩ ላይ ያነጋገርኳቸው የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩልዌዝ ይህንኑ አንጸባርቀዋል ቀደም ሲል የነበረ አቋማችን በሽግግር መንግስቱ ወቅት የፕሬዚዳንት ምክትል ፕሬዚዳንት እና የጠቅላይ ሚኒስትር ቦታዎች እንዲኖሩ ነው ያንን ተቀብለነው ነበር በኋላ ግን አደራዳሪዎቹ የፕሬዝደንት የተቀዳሚ ምክትል ፕሬዝደንት የምክትል ፕሬዝደንት ቦታ ይኑር የሚል ሐሳብ ይዘው መጡ። ይህንን እኛ አንቀበልም። አስታራቂ ሐሳብ አቅርበናል። እኩል ስልጣን ያላቸው ሁለት ምክትል ፕሬዝደንቶች እንዲኖሩ የሚያደርግ ተቃዋሚዎቹ ግን ይህንን ሁለት ምክትል ፕሬዝዳንቶች እንዲኖሩ በመንግስት የቀረበውን ሐሳብ አይቀበሉም። ለሰላም ሲሉ ብዙ መስጠታቸውን የሚናገሩት የተቃዋሚዎቹ ቃል አቀባይ ፖት ካንግቾል ከዚህ በላይ መሄድ እንደማይችሉ ለቪኦኤ አስረድተዋል። እኩል ስልጣን አላቸው ሁለት ምክትል ፕሬዝዳንቶች እንዲኖሩ ይጠይቃል። በእኛ በኩል ለሰላም ስንል የሰጠነው ነገር አለ። የመጀመሪያ ጥያቄያችንን ታስታውስ እንደሆነ ፕሬዝደንትና ጠቅላይ ሚኒስትር ብቻ እንዲኖሩ የሚጠይቅ ነበር። አለቀ። ሌላ ሦስተኛ ሰው አያስፈልግም። ምክንያቱም በእኛ እምነት ይህንን የሰላም ሂደት የሚሸከሙት ሁለቱ መሪዎች ናቸው። ማለትም ዶክተር ሪያክ ማቻርና ሳልቫኪር ማያርዲት ይህንን የሰላም ሂደት የሚሸከሙት ብቸኛ ሰዎች እንግዲህ እነዚህ ናቸው። ኢጋድ የተቀዳሚ ምክትል ፕሬዚደንትነት ቦታ እንዲኖር የሚያደርግ ሐሳብ ሲያመጣ ደግሞ አልተከራከርንም። ተቀበል ነው ጦርነትን እያቆምን ነውና፣ ሕዝባችን ሳልቫ እንዲወርዱ ሲጠይቅ ነበር እርሳቸው እንዲቆዩና የሽግግር መንግሥቱን እንዲመሩ ሲስማማ ግን፣ ከዚህ በላይ መስጠት የለም። የሳልቫኪር ወገኖች በሽግግር መንግሥቱ ወቅት እኩል ሥልጣን ያላቸው ሁለት ምክትሎች እንዲኖሩ የሚፈልጉት አሁን በቦታው ላይ ያሉትን ሰው ላለመንካት እንደሆነ ተንታኞች ይናገራሉ። ከጁባ እስከ አዲስ አበባ የደቡብ ሱዳንን ጉዳይ ለዓመታት በቅርበት የተከታተለው ጋዜጠኛና ተንታኝ ሚካኤል ሚናሴ ከነዚህ አንዱ ነው። መንግስት የሚለው አሁን ያለው ምክትል ፕሬዚደንት እንዳለ ሆነው ሌላ ከተቃዋሚ ወገን ምክትል ፕሬዚደንት ማስተናገድ እንደሚችል ገልጿል። ከዛ ውጭ ግን ተቀዳሚ ምክትል ፕሬዚደንት ተቃዋሚዎቹ የጠየቁት እንደሚፈልጉት እሱን መቀበል አልፈለገም። አንዱ አከራካሪና አወዛጋቢ ጉዳይ ያለው ይሄ ነው። ለዛ ደግሞ ምክንያቱ ምንድነው? መንግስት መንግስት የሚሰጠው ምክንያት መንግስት የሚሰጠው ምክንያት ግሬተር ኢኳቶሪያ ወይም ታላቋ ኢኳቶሪያ የሚባል ሶስት ክልሎች በሳውት ሱዳን በደቡብ ሱዳን ያሉት ሶስት ትላልቅ ክልሎች ማለትም መካከለኛው ምስራቃዊና ምዕራባዊ ኢኳቶሪያ ተብሎ የሚጠሩት የሚወክል ዋኒኢጋ የተባለ አሁን በምክትል ፕሬዚደንትነት ስልጣን ላይ ያለው ሰው መግፋት አንችልም፣ የነዛን ህዝብ ውክልና ማሳጣት አንችልም ከሚል የሚነሳ ነው። እንዲያውም የነሱ የሶስቱም ክልሎች ፕሬዚዳንቶች እዚህ ድረስ መጥተው ኢጋድን ጠይቀው ነበር፣ እንደ አቤቱት አቅርበው ነበር። ዋኒ ጋን ከቦታቸው ማንሳት አይቻልም አይነት ነገር። አዎ የዋኒ ኢጋን ማንሳት ማለት ህዝቡን ለብዙ ዘመናት ተገልሎናል ተጨቁኖ የነበረውን ህዝብ ማሳነስ ነው እሱን ወደ ጎን መተው ነው የሚል ተማጽኖ አሰምቶ ነው የሄዱት። እና መንግስት ይህንን አጥብቆ እንደ አንድ ትልቅ የግፊት ምንጭም አድርጎ ነው እየተጠቀመበት ያለው የእነሱን አቤቱታ። እናም ተቃዋሚዎች ግን ተቀዳሚ ምክትል ፕሬዚደንት የሚለው ስልጣን ለነሱ መሰጠት እንዳለበት ከዛ ውጭ መደራደር እንደ ቀይ መስመር እንደማለፍ አድርገው ይቆጥሩታል። እናም የስልጣን ክፍፍሉ ጉዳይ በዚህኛው ዙር ድርድር ዋነኛ አጨቃጫቂ ነጥብ እንደሚሆን ከወዲሁ እየታየ ነው። የደቡብ ሱዳን ተደራዳሪዎች በዛሬ ውሏቸው በሦስት ኮሚቴዎች ተከፋፍለው በልዩ ልዩ ርዕሶች ላይ ተነጋግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የኤርትራ ካቶሊካዊት ቤተ ክርስቲያን ካለፈው ጥር 11 ጀምሮ ሜትሮፖሊታዊት ርዕሰ ምህድር ምህድርት የኤርትራ ካቶሊካዊት ቤተ ክርስቲያን ተብላ ራሷን የቻለች ትሆን መወሰኑ ይታወቃል። ከዚህ ቀደም ግን የኤርትራ ካቶሊካዊት ቤተ ክርስቲያኒቱ በኢትዮጵያው ሊቀ ጳጳስ መንበር ስር ነበር የቆየችው። የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግስት አብ ተስፋ ማርያምን ባልደረባችን ተወልደ ወልደ ገብርኤል አነጋግሯቸዋል። አዳነች ፍስሃዬ ታቀርበዋለች። የኤርትራ ካቶሊካዊት ቤተ ክርስቲያን ኤፒስኮፓል ኮንፈረንስ ማለት የጳጳሳት ጉባኤ በሚል ህብረት በአዲስ አበባ ሊቀ ጳጳስ ሊቀመንበርነት ወይም ኃላፊነት ስር ትተዳደር እንደነበር የኤርትራው ሊቀ ጳጳስ መንግሥተአብ ተስፋማርያም ገልጸዋል። ሆኖም በሁለቱም ሀገሮች መካከል በተካሄደው ጦርነት ምክንያት ድንበሮች ከተዘጉበት ጊዜ አንስቶ ብዙም ግንኙነት ስላልነበረ ላለፉት 17 ዓመታት ያህል የኤርትራ ቤተ ክርስቲያን ራስዋን ችላ ስትሰራ እንደነበረች ሊቀ ጳጳሱ አስረድተዋል። እንደ አውሮፓ አቆጣጠር ካለፈው ጥር 19 ማለት ጥር 11 ቀን አንስቶ ግን በኦፊሴል ራስዋን የቻለች ሆና እንደተሰየመች ሊቀ ጳጳሱ ገልጸዋል። ግን በዓሰርተ ትስዓተ ጥሪ ቤተ ክርስቲያን ብወግዒ ነዛ ኣብ ኤርትራ ትርከብ ካቶሊካዊት ቤተክርስቲያን እንደ አውሮፓውያን ዘመን አቆጣጠር ከጥር 19 ማለት ከጥር 11 ቀን አንስቶ ግን በኤርትራ የምትገኘው ካቶሊካዊት ቤተ ክርስቲያን ራሷን የምታስተዳድር ከቅድስት መንበር ከርዕሰ ሊቃነ ጳጳሳት ጋር ቀጥተኛ ግንኙነት ያላት ቤተ ክርስቲያን እንድትሆን ተወስኗል። ይህን ጉዳይ ደግሞ እኛ በበኩላችን ለብዙ ዓመታት ስንሰራበት ቆይተናል። እንዲህ ዐይነት አስተዳድር ለማግኘት ብዙ ጥረናል። የተሻለ አስተዳደርና ሥራ ለማከናወን እንድንችል ቀጥታ ከሮማዋ ቅድስት መንበር ጋር መገናኘቱ አስፈላጊ ሆኖ ስላገኘ ነው። እንደ አውሮፓን ዘመን አቆጣጠር ከ2004 ዓመተ ምህረት አንስቶ ለ11 ዓመታት ያህል ማለት ነው፣ ስንከታተለው ቆይተናል። በመጨረሻም የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት እኛ ያቀረብነውን ጥያቄ ተገቢነት መርምረው ውሳኔ ሰጡበት። ኤርትራ ውስጥ የየራሳቸው ጳጳስ ያላቸው አራት የካቶሊክ ቤተ ክርስቲያን ሰበካዎች እንዳሉ እነዚህ ሰበካዎች ደግሞ ራሳቸውን ችለው የመስራትና የማስተዳደር የውስጥ መብት እንዳላቸው ሊቀጳጳሱ ገልጸው ከአራቱ ጳጳሳት አንደኛው አስተባባሪ እንደሚሆኑ ጠቁመዋል። ሓደ ካብቶም አርባዕተ ቀላፊ ይኸውን ማለት እዩ ኣብቱ ናይ ሰበካታት ከአራቱ አንዱ አስተባባሪ ይሆናሉ ማለት ነው። በሰበካዎቹ አስተዳደር ውስጥ ሳይገቡ ቅድስት መንበሯንና መላ ሀገሪቱን በሚመለከት ጉዳይ ሊቀመንበር ወይም ሰብሳቢ ሆነው ይመራሉ። ግን ምንጊዜም ቢሆን የጳጳሳት ምክር ቤት ስለሚኖር ምክር ቤቱ እየተሰበሰበ ሀገርና ዓለም አቀፋዊነቷን ቤተ ክርስቲያን በሚመለከት የሚመጣ ጥያቄም ሆነ መረጃ ካለ በህብረት ነው የሚመልሱት። ኃላፊነቱ የተሰጠው በትልቅ ዋና ዋና ከተማዋ አስመራ ሜትሮፖሊታን ቤተ ክርስቲያን ላሉት ጳጳስ ነው። ሊቀ ጳጳስ መንግስት አብ ተስፋ ማርያም የኤርትራ ካቶሊካዊት ቤተ ክርስቲያን የምስራቅ አፍሪካ ኤፒስኮፓል ኮንፈረንስስ ማህበር አባል እንደነበረች አሁንም በአባልነት እንደምትቀጥል ገልጸዋል። በኤርትራ ካቶሊካዊት ቤተ ክርስቲያንነት እውቅና ሰጥተውን ግብዣም ሆነ ኃላፊነት ካለ በቀጥታ ነበር የሚያገኙን ብለዋል። ሊቀ ጳጳስ መንግስት አብ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጋር ደግሞ ብዙ የሚያገናኝ ነገር እንዳለ ተናግረዋል። ከምኡውን ምስ ናይ ኢትዮጵያ ካቶሊካዊት ቤተ ክርስቲያን ብዙሕ ዘራኽብ ኣሎ ሕጂ ከምኡ ኮይና። ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጋርም ብዙ የሚያገናኝ ነገር አለ። አሁን በሆነው ሁኔታ እንደ ተለያየን ዐይነት ተደርጎ መታየት የለበትም። ለምሳሌ ሉጥርጊያ ወይም ሥርዓት አምልኮን በሚመለከት አንድ አይነት ስለሆነ ውሳኔ በሚያስፈልግበት ጊዜ በሚቻልበት ሁኔታ መረጃዎችን የመለዋወጡ ጉዳይ ይቀጥላል። በእኛ በኩል የእምነትና የወንድማማችነት ግንኙነታችንን አንዘነጋም። በዋናነት የተዘጉት ድንበሮች ተከፍተው ፍቅርና ሰላም እንዲወርድ ነው የምጸልየው። ሰሜን አሜሪካ ውስጥ የሚገኙት ኤርትራውያንና ኢትዮጵያውያን ካቶሊኮች በአንድ ቤተ ክርስቲያን ስር ሲገለገሉ ቆይተው ከቅርብ ጊዜያት ወዲህ ግን ኤርትራውያን የራሳቸው ቤተ ክርስቲያን የመሰረቱበት ሁኔታ አለ እና ይህ ክስተት ከአዲሱ ውሳኔ ጋር የተያያዘ ነውን? ለሚለው ጥያቄ በቀጥታ የተያዘ አይደለም። ሕዝባችን ካህናት እንድንልክለት በሚጠይቀን ወቅት በምንችለው መጠን ጥያቄውን የማሟላት ጉዳይ ሁሌም ምኞታችንና ፍላጎታችን ነው። ስለሆነም ወደ አርሊንግተንና ሎስ አንጀለስ ሁለት ካህናት ለመላክ በመቻላችን በጣም ደስ ብሎናል። በቤተ ክርስቲያን ቋንቋ ምዕመናንን ማገልገል ቅድሚያ ማግኘት ያለበት ጉዳይ በመሆኑ ለወደፊትም ካህናት ያላገኙት ኤርትራውያን እንዲያገኙ ነው እቅዳችን ሲሉ የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግስት አብ ተስፋ ማርያም አስገንዝበዋል። ለወደፊቱ የዳያስፖራ አምስተኛ ሰበካ ተመስርቶ የካቶሊካውያን ዳያስፖራ ጉዳይን የሚከታተሉ ጳጳስ የመሰየም እቅድ እንዳለም ሳይገልጹ አላለፉም። አድማጮች በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ እንድታደምጡ ከወዲሁ እንጋብዛለን። በኢንተርኔት ደግሞ ቪኦኤ ኒውስ ዳት ካም ስላሽ አማሪክ ላይ ታገኙናላችሁ። በፌስቡክ ና በትዊተርም ተከታተሉን። በስቱዲዮ ፕሮግራማችንን እየመራልን ያለው ንጉሱ ታምሬ ነው፣ ቴክኒሽያኑ ራሻድ ስሚት፣ የምናስተናግዳችሁ ሰለሞን አባተና ቆንጂ ይታየንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ የተወደዳችሁ የአሜሪካ ድምጽ ሬድዮ አዘጋጆች፣ በመጀመሪያ ሰላምታ እያቀረብኩኝ በዛሬው ዘገባችሁ የኢትዮጵያ የምርጫ ዴሞክራሲ ወደ ሎተሪ እየሆነ ስለሆነ በመጀመሪያ ምርጫ ቦርድ ስልጣኑን ለብሔራዊ ሎተሪ ቢያስረክብ ብሔራዊ ሎተሪ ጣወጣጡንም ማሽኑም ምኑም ስላለው እጣውን በደንብ ያዋጠዋል ለማለት ነው። ኢንጂነር ይልቃል እንግዲህ ያው በገዙት ሎተሪ መሰረት ባይወጣላቸውም ሎተሪ ጥሩ ሎተሪ አንደኛው ጣ ይወጣላቸው አቶ ኃይለ ማርያም ደሳለኝ ናቸው። የአቶ ኃይለ ማርያም ደሳለኝ የሎተሪ ጣቸው ደስ ይላል። ምርጫ ቦርድም ብሔራዊ ሎተሪም ሁለት ከሚሆን ወይ ብሔራዊ ሎተሪ በተደራቢነት ይህን ስራ ቢሰራው የሚል አስተያየት ለመስጠት ነው። አለሙ ነኝ ከአትላንታ። እንደምናችሁ ቪዎች በሄኖክ ሰማዝጌር በቀረበው የአቶ ልቃልና የበለስን መራራቅ በተመለከተ ያቀረባችሁ ዘገባ ላይ አስተያየት ጣል ለማድረግ ነው የደወልኩት። አቶ ልቃል ሊወጡበት አድሏዊ ባልሆነ መልኩ ነፃ በሆነና ህጉን አጣቅሰው ከዚህ በፊት ሲሰራበት በነበረ ሁኔታ መሆኑንም የቅርብ ጊዜ ደንበኛቸው የሆኑት የህግ ሙሮ የምርጫ ቦርድ ጸሐፊው አቶ ነጋ ዶፊሳም አስረድተዋል። ታዲያ እኔ ግራ የገባኝ ነገር ገዳቸውን ላለማየት ታድመው ያልደረሱት አቶ ይልቃል ህጉ ለእሳቸው ሲባል እንዲቀለበስ ነው የሚፈልጉት። ከተቀለበሰስ የሚያመጣው የህግ ክፍተት ደግሞ ለሌሎች ላልታዩ ግጭቶች የሚዳረግ አይሆንም ብለው አስበው ይሆን? አሁን የምደመድመው እንደ ኢትዮጵያ አይደል ዳኞች ለዛሬ አልተሳካም በሚል ነው። ምክንያቱም የጨዋታ ህግ በጨዋታ መሀል አይቀየርም ዲሞክራሲም የሚጀምረው ከዚህ ነውና። አመሰግናለሁ። ስሜ ታሪክ ይባላል ከካንሳስ ነው የሚደውለው። ዛሬ አምስት አመት ለዶክተር ጥላሁን ልጅ እንግዲህ መጀመሪያ ልጁ ምን ያህል ጥላሁን በህይወት አለ ወይ? እናንተ የምታቀርቧቸው ዛሬ ትላንት የተፈጠሙት የእሱ ልጆች ናቸው። እሱ የት ነው ያለው? በህይወት አለ ወይ? ስሙ እኮ ራሱ ይናገራል። ምን ያህል ፍቅሩን ጥልቀቱን እውቀቱን። አዎ እናርሴችም ለጆሮ ብታሰሟት ለእናንተም፣ በአምስት አመት የተመለስሽ የደወልኩ እችን ካቀረባችሁ አቀረባችሁ፣ ካላቀረባችሁ ምንም ማድረግ አይቻልም። እግዚአብሔር ይስጥልን። ስለ አስተያየቶቻችሁ አድማጮቻችን እናመሰግናለን ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ በኢሜይል ነውን የሚሻለኝ የምትሉን ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው ላኩልን ይሄ እናንተ ወደ እኛ ስትልኩ ነው። ከእኛ ደግሞ የሚደርሱ የሚተላለፉትን ስርጭቶች ለማዳመጥ በስልኮቻችሁ ማለት ነው ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኙናላችሁ። ከዛ በተጨማሪ ግን በስልክ ሁለት አስራ ሁለት ስምንት ሰላሳ ሁለት ሰማንያ አራት ሰባ ሰባት ወይም ሁለት አስራ ሶስት አራት ዘጠና ሶስት ዜሮ አንድ ሀያ ሁለት ላይ በአሜሪካ በዩናይትድ ስቴትስና በካናዳ ላላችሁ እንደዚሁም በእንግሊዝ ላላችሁ አድማጮች ደግሞ 33 03 32 6542 ወይም 2 3 5 19 077 ላይ ደውላችሁ ፕሮግራሞቻችንን በስልኮቻችሁ ማዳመጥ ትችላላችሁ። ሰሞኑን ችግር አጋጥሞናል እያላችሁ ብዙዎቻችሁ ጥያቄ ስታቀርቡ ነበር። እነሆ መፍትሔ ይዘን መተናል ይመስለኛል። እንግዲህ አሁንም ችግር ከገጠማችሁ ተከበራችሁ አድማጮች እንደተለመደው የእናንተን አስተያየቶች፣ ሐሳብ ለመስማት ምንጊዜም ዝግጁ ነን። አሁን ከምሽቱ ሶስት ሰዓት ከ39 ደቂቃ ሆነ። ወደ ተከታዩ መደበኛ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት ነው ዝግጅቱ። ለጥቃቅንና አነስተኛ ተቋማት ከሚሰጥ ብድር አንጻር ኢትዮጵያ ከሰሃራ በረሃ በታች ላሉ ሀገሮች በዝቅተኛ ደረጃ ላይ ከሚገኙት እንደምትመደብ የዓለም ባንክ ጥናት አመልክቷል መንግስት በበኩሉ የብድር አቅርቦትም እንዲጨምር እየሰራ መሆኑን ገልጿል። ሰሞኑን ባንኩ ይፋ ያደረገውን ጥናት መነሻ ያደረገው እስክንድር ፍሬው ለንግድና ኢኮኖሚ ዝግጅታችን ተከታዩን አስተላልፏል። ሰሞኑን በአዲስ አበባ ይፋ የተደረገው የዓለም ባንክ ጥናት አንድ መቶ ሰባት ገጾች ያሉት ነው። በኢትዮጵያ ያሉ አነስተኛና መካከለኛ ተቋማት ያሉበትን ደረጃ የዳሰሰ፣ የሚገጥሟቸውን ችግሮችም የቃኝ መሆኑ ተገልጿል። ጥናቱ እንደሚለው ባደጉ ሀገሮች ከሚፈጠረው የስራ እድል 60 ከመቶውን የሚይዘው በእነዚህ ተቋማት አማካኝነት የሚፈጠረው ነው። በታዳጊ ሀገሮች ግን ቁጥሩ ወደ 30 ከመቶ ዝቅ ይላል። በተለይ በኢትዮጵያ ያሉ ጥቃቅንና አነስተኛ ተቋማት የገንዘብ ችግር እንዳለባቸው ጥናቱ ጠቁሟል። ለነዚህ ተቋማት ከሚሰጥ ብድር አንጻር ኢትዮጵያ ከሰሃራ በታች ካሉ ሀገራትም ቢሆን በዝቅተኛ ደረጃ ላይ ከሚገኙት እንደምትመደብ ነው ያመለከተው። ይህ የብድር ችግር ደግሞ 70 ከመቶ የሚሆኑትን ተቋማት እንደሚመ መለከት ጥናቱን ያቀረቡት የዓለም ባንክ ከፍተኛ ኢኮኖሚስት ዶክተር ፍራንሲስኮ ስትሮብ ገልጸዋል። የጥናቱን ውጤት የተቀበለው የኢትዮጵያ መንግስት ያለውን ክፍተት ለማወቅ ልምዶችንም ለመቅሰም ሲንቀሳቀስ መቆየቱን አመልክቷል። የከተማ ልማት ቤቶችና ኮንስትራክሽን ሚኒስትር ዴታ አቶ ደሳለኝ አምባው ይህንኑን ያብራሩት ከሁለት ዓመት ተኩል በፊት ጥናቱን ያካሄደው ኢትዮጵያ ውስጥ ዶክተር ፍራንሲስኮ ሌሎችም አሉ። የዓለም ባንኩ ተወካይ ማለት የዓለም ባንኮቹ ኢንዱስትሪ ሚኒስትር አቶ ታደሰ ሀይሌ የሚመራው ቲም እኔም ያለሁበት ቱርክና ቻይና ሂደን ልምድ አይተን ነበረ። ከዚያ ኤክስፔሪንስ ካይ ነው ጋር ሳየው የዛሬው ጥናት ያንን ልምድ መሰረት ያደረገና የእኛን ነባራዊ ሁኔታ በደንብ የሚገልጽ ነው። በነገራችን ላይ እኛ የመጀመሪያው እስካሁን መንግስት ያለፉት አራት ዓመት ትኩረቱ ስራ እድል ፈጠራው ነው። ጆብ ክሬሽን የምንለው ስራ እድል ፈጠራው ስራውን ካገኙ መቆጠብ ከጀመሩ ከዛ ወደ ኢንስቲትዩሽን ማይክሮ ኢንተርፕራይዝ ወደሚባለው ጥቃቅንና አነስተኛ የራሳቸውን ድርጅት ወደ መፍጠር ኢንስቲትዩሽን ወደ መፍጠር በኋላ ይሄዳሉ። መጀመሪያ ስራ እድሉ ነው መቅደም ያለበት የሚል ያለፈው ሶስት ዓመት ርብርቡ ሰዎች ስራ አግኝተው የሆነ ገቢ መቆጠብ ወደሚችሉበት ነበር የነበረው። አሁን ያንን ትንሽ ለውጥ አለው። ያ የታሰበው ነገር ጥሩ ሂዷል። ነገር ግን ተቋማዊ ሆኖ በተለይ እነዚህ ከጥቃቅን ወደ መካከለኛ የተሸጋገሩት የገንዘብ ብድር እያገኙ ምክንያቱም ተቋሞች ናቸው ብዙ ስራ እድል የሚፈጥሩት። ካሁን ያለው የመንግስት ግዙፍ ፕሮጀክቶች ስለነበሩ እንን እድል ተጠቀምነ እና በጉልበታቸው በሚሰሩ እንደ ኮበልስቶን ምናም መሳሰሉ ተጠቀም። አሁን ግን ወደ ተቋም መሄድ አለበት ና በሽግግሩ ላይ ከጥቃቅን ወደ አነስተኛ ከአነስተኛ ወደ ጀማሪ መካከለኛ ሲሸጋገሩ እነኞቹ ብድር በአግባቡ ገንዘብ ማግኘት አልቻሉም። አነስተኛና መካከለኛ የጀማሪ መካከለኛ እንላቸዋለን በአማርኛ። እነሱ ብድር ማግኘት አልቻሉም በአግባቡ። ታችኞቹ ጥቃቅ ላይ ያሉት በገጠር ማይክሮፋይናንስ ፋይናንስ በምንላቸው አገኙ። ኮላተራሉ ንምኑንም ማዘጋጃ ቤቶች፣ ከተማ አስተዳደሮች እንደዚህ እየያዙ አገኙ። ሲሸጋገሩ ወደ አሁኑ ችግር ገጠማቸው። አንደኛ ባንኮቻችን በዚህ እንትን አይበድሩም ለከፍተኞቹ ነው የሚያበድሩት። ይህን ክፍተት የሚሞላ ጥናት የኢትዮጵያ መንግስትና የዓለም ባንክ ተቋማቱን የሚገልጹበት መንገድም ይለያያል። የኢትዮጵያ መንግስት አነስተኛና ጥቃቅን ይላቸዋል። በዓለም ባንክ ባለሙያዎችና ታትሞ በወጣውም ጥናት የተጠቀሱት ግን አነስተኛና መካከለኛ በሚል ነው። ሚኒስትር ዴታው አቶ ደሳለኝ እንደሚሉት ታዲያ የአገላለጹ ልዩነት ኢትዮጵያ ካለችበት የእድገት ደረጃ አንጻር ሊታይ ይችላል። እኛ ኤምኤስኢ ነው የምንለው፣ ማይክሮ ኤንድ ስሞል ኢንተርፕራይዝ የሚለውን ማለት ነው። አነስተኛና ጥቃቅን ነው ትሉት፣ አነስተኛ ነው የምንለው የምንለውን ነው። አሁን እሱ ሲያቀርብ የነበረው ና የለው ዓለም ተሞክሮ ደግሞ አነስተኛ መካከለኛና ነው መካከለኛ ሚው የሚው እና አነስተኛ እሱ ሌሎች ሀገሮች እንደዚያ ነው የሚጠቀሙት እንትኑ ይተዋሉ ማይክሮን ይተዋሉ ቱርክም ቻይና ጥቃቅን የተውበት ምክንያት የዛሬ ሰላሳ አመት አካባቢ እንደኛ ነበሩ እነዚህ ሀገሮች ቱርክም ቻይናም ልምዱት የዛሬ 38 ልክ ጆብ ክሬሽን ላይ ስራ ዕድል መፍጠር ነበር የሚያተኩሩት፣ ጥቃቅ ላይ ነበር የሚያተኩሩት። ግን ያንን ደረጃ አልፈውታል። እኛ ገና ያን የሚያደራጅ ኤጀንሲ አቋቁመን እሱን እየሰራና ያለ ነው። የዛሬ 30 ዓመት እነሱ የሰሩትን አልፈውት እኛ አሁን ራሱ እኛ የምንለውና እነሱ የሚሉት አንደማመጥም እየሰራን ያለነው የዛሬ 30 ዓመት ያለፉት ነው። አሁን ግድ ያን መጠበቅ የለብን። 30 ዓመት መፍጠን ስላለብን አነስተኛና መካከለኛ የምንላቸውን ደግሞ የፋይናንስ ችግራቸው መፍታት አለብንና ተገቢ ነው። አነስተኛና መካከለኛ ተቋማት ከባንክ ብድር የሚያገኙበት ሁኔታ መመቻቸት እንዳለበት ጥናቱ በመፍትሄነት አቅርቧል። መንግስትም ሀሳቡን ተግባራዊ ሊያደርግ እንደሚችል ነው አቶ ደሳለኝ የጠቆሙት። እናስፋው ነው እና ቀደም አይታችሁት እንደሆነ ባንኮቹ ብድሩን ከትልቁ ወደ መካከለኛው፣ ከመካከለኛው ወደ አነስተኛው ድረስ ያስፉ ነው የሚለው ዳውን ስኬሊንግ። የማይክሮ ፋይናንስ የሚያበድሩት ለጥቃቅኖቹ የነበረው አፕ ስኬል ያድርጉ ወደ ሚዲየም ወደ መካከለኛ ወደ አነስተኛ ወደ መካከለኛና ወደ ሁለቱም ነው ያሳየው። ስለዚህ ይህንን እናድርግ የሚል ጥናት ስለሆነ መንግስትም ይሄንን አንድ አንድ ቡድን ልኮ ያ ባለፈው ሁለት አመት ተኩል በፊት አጥንቶ እንዲመጣ የላከው ቡድን መንግስት ነው የላከው፣ የዛን ጊዜ እና አሁንም መንግስት በቅርብ ጊዜ ይሄንን ኤክሰርሳይዝ ማድረግ አለብን የሚል ሀሳብ አለ። ጥናቱ የበለጠ ወርክሾፕ አሁን የሚካሄድበታል፣ እንደዚሁ ሃይር ኦፊሻል ሲሳተፉበታል፣ ቢሾፍቱ ደብረ ዘይት እና የተሻለ ነገር ይደረሳል። ይሄ ፖሊሲ ሀሳብ ተግባራዊ ይሆናል ብዬ ነው የማምነው። ከሥራ ፈጠራ አንጻር ግን በኢትዮጵያ ያሉ ጥቃቅንና አነስተኛ ተቋማት የተሻለ ውጤት ማስገኘታቸውን ሚኒስትር ዴታው ተናግረዋል። አምስት ዓመት ባልሞላ ጊዜ ስድስት ሚሊዮን የስራ እድል ፈጥረዋል ነው ያሉት ለተቋማቱ። ይህ እድል በአብዛኛው የተፈጠረው ግን በሀገሪቱ በሚካሄዱ ታላላቅ ግንባታዎች ምክንያት መሆኑን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። ተከታዩ በሁከተኛ ጽንፈኝነት ላይ የተካሄደ ውይይት ይሆናል። ፕሬዚደንት ባራክ ኦባማ ባለፈው ሳምንት ውስጥ ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ለጠሩት ዓለም አቀፍ ስብሰባ ንግግር አድርገው ነበር እና እሳቸው አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለው ነበር። ለዚህ ነው እስላማዊ ጽንፈኝነት ሳይሆን ሁከተኛ ጽንፈኝነት ነው ሲሉ የነበረው ፕሬዚደንቱ። ምሁራንን ጋብዣለሁኝ በዚህ ጉዳይ ላይ እንዲወያዩ ከኢትዮጵያ አቶ ተሾመ ጋዜጠኛ የታሪክና ማህበራዊ ግንኙነቶች ተመራማሪ፣ እንዲሁም ጸሐፊ። ከዩናይትድ ስቴትስ ደግሞ ዶክተር አህመድ ሞየን በሃዋርድ ዩኒቨርሲቲ ዋሽንግተን ዲሲ ላይ ማለት ነው ፕሮፌሰር ናቸው። ይወያያሉ። የውይይታቸው ሁለተኛ ክፍል አሁን የሚቀርበው። የዚህ የሰሞኑ ስብሰባ አንዱ አላማ ምንድን ነው? የዚህ የጽንፈኝነት መነሻው ስሩ ምንድን ነው? መሠረቱ ምንድን ነው? ይህንን ፈትሾ ማግኘት ነው፣ ለመፍትሄው ማለት ነው። የችግርን ምንነት ማወቅ ግማሽ መፍትሔ ነው የሚባል ነገር አለና ነው። እና አሁን እናንተ በምትሰነዝሯቸው አስተያየቶች ውስጥ ይሄ ለእስላም ያለ ጥላቻ ወይም ኢስላሞፎቢያ የሚባል እና በጥርጣሬ ማየት፣ በአንድ በኩል እስላሙም ራሱ የመሸማቀቅ ስሜት አለው ወይ፣ በሌላ በኩል ደግሞ ሰውም የማግለልና የመፍራት ስሜት በውኑ በአሜሪካውያን ዘንድ እንደዚህ ያለ ወይ? ይሄ ስከሆነ ደግሞ እንዴት ነው የፕሬዚደንት ኦባማን አስተሳሰብ አመለካከት እናንተ የምትገነዘቡት አሜሪካ በእስልምና ላይ ጦርነት እያካሄደች አይደለችም ያሉትን እስቲ ይሄንን ጥያቄ ወደ አቶ ተሾመል ወርወርና አጠር አድርገው ይመልሱልኝ። ምንድን ነው የምናየው? የአሜሪካ ሚዲያ አሁን ብዙዎቹን ዜናዎችን አያለሁኝ፣ ኮሜንቶችን አያለሁኝ። ብዙ ጊዜ የአሜሪካ ሚዲያ በወዲያም ሆነ በወዲ የሚያናፍሰው የምዕራብ ሚዲያም የሚያናፍሰው ስለ እስላም በጎ ባህሪ፣ በጎ አመለካከት፣ በጎ ባህሪ ሳይሆን የጥቂት አሸባሪዎችን ታሪክ የጥቂት አሸባሪዎችን ድርጊት የጥቂት አሸባሪዎችን ዓላማ የጥቂት አሸባሪዎችን ተንኮል እያጋነንና በልዩ ልዩ መንገዶች እየቀመረ ያመጣል። ለምሳሌ በሴፕተምበር አስራ አንድ ይመስለኛል በፈረሰበት ጊዜ የሙስሊሞች ሁሉ ስራ ተደርጎ ነው የተወሰደው። ነገር ግን በዛን ጊዜ ብዙ ሙስሊሞች ያ ህንጻ በመውደሙ በውስጡ የነበሩ ንጹሐን ዜጎች በመጥፋታቸው እጅግ አዝነዋል። በተጨማሪም በሌሎች ቦታዎች ራሳቸውን የሚያቃጥሉ ራሳቸው የሚያጥፉ እና ሌሎች ንጹሐን ዜጎች የሚገሉትን ሰዎች ብዙ ሙስሊሞች ኮንነዋል። የሃይማኖት ምሁራን ለምሳሌ እናንተ አገር አሉ ፈቶላ ጉለት ሁልጊዜ እንደ ጮሁ ነው። እንደዚህ አይነት አመለካከት ክርስትና ወይም እስልምና የግለሰብ አመለካከት እንጂ የህብረተሰቡ አንድ ላይ አመለካከት እንዳልሆነ፣ ፈጣሪም የሚጠይቀው እያንዳንዱን ሰው እንጂ በጅምላ እንዳልሆነ ስለዚህ ሙስሊሞች እና ክርስቲያኖች ተከባብረው መኖር እንዳለባቸው አሳምረው የሚገልጹት ነው። በየ ሀገሩ ያሉ ሙስሊሞች ንጹሃን ሲሞቱ ዝም ብሎ አይመለከቱም። ነገር ግን የምዕራባውያን ሚዲያዎች ብዙ ጊዜ የሚያናፍሱት የእኛም ጭምር ማለት ነው፣ ይህ ሙስሊሞች በሙስሊምነት ስም ተነስተው የሚያጠፉትን ሰዎች ነው። ስለዚህ አንድ አሜሪካዊ በቴሌቪዥንም፣ በሬዲዮም በጋዜጣም ሽብርን የሚመለከት ብቻ በሙስሊም ሲደረግ ሳይ ሙስሊም አሸባሪ ነው ብሎ ይፈርጃል። ስለ ሙስሊም ጥሩ ነገር አይነሳም። ነገር ግን አሁን የሶሪያ አይኤስ የሚፈጽሙትን አሰቃቂ ድርጊት በጣም አጉልተው ከሚገባውም አጉነው አጉነው ያሳዩታል። ይህም በሚሆንበት ጊዜ ለሙስሊሞች ጤነኛ የሆነ አመለካከት አይኖራቸውም። እንግዲህ ያለፈ የባህል እሴታችን የሚሉት ጀግንነት፣ የበላይነት፣ አሸናፊነት ተጨምሮ ይሄ በሚሆንበት ጊዜ ችግር ይኖራል። ስለዚህ ሚዲያዎች በሚቻላቸው መጠኑ ሁሉ የሙስሊምን መልካም ገጽታ ለማሳየት ጥሩ ጥረት ቢያደርጉ፣ መቻቻል በሰፊው ቢሰበክ፣ አብሮ በሰላም መኖር እንደ ኢትዮጵያ ቢሰበክ፣ የሰብአዊ መብት በተለይም የሙስሊሞች የሰብአዊ መብት ቢስፋፋ እና የሃይማኖት መቻቻል ቢኖር የሃይማኖት ባለቤት ፈጣሪ ብቻ መሆኑ ለፈጣሪ ቢተው በዓለም ላይ ሰላም ይነግሳል። አገሮችም በሰላም ይኖራሉ የሚል በበኩሌ አመለካከት አለኝ። ዶክተር አህመድ እስቲ የሚጨምሩት ካለ በዚህ ላይ መቼም አቶ ተሾማ ወንድሜ መጽሐፍህንም አንብቤዋለሁ እንደው ስላ የእስላም ታሪክ በደንብ ቁጭ አድርጎ የሚሰራ የሚጽፍ ሰውዬ ከአንተ ጋር እንኳን ወንድሜ አንድ መድረክ ላይ መቀመጠ ለእኔ ክብሬ ነው። በጣም አገላለጽህም አስተያየትም ስለ እስልምና የበሰለና የሚገልጽ ነው። ለአሜሪካኖችም ደግሞ የአንተ አስተያየት ትምህርትም ሊሆን ይችላል። ግን አሁን ትልቁ ችግሩ ሚዲያ ነው። ሚዲያው በጠቅላላ አንድ ጊዜ አንድ ነገር ከያዘ በቃ ያጋንናል፣ ይቀጥላል፣ ወደፊትም ይራመዳል። አሁን እኔ እንደሚታየኝ በእኔ አስተያየት መፍትሄው ምንድን ነው ቢባል፣ መፍትሄው ሁልጊዜ ፍትህ ነው ለምሳሌ ጀስቲስ ዲሌጅ ጀስቲስ ዲናይ፣ ፍትህን ማዘግየት ፍትህን መንፈግ ነው እንደ ማለት ነው። አዎ፣ ፍትህ ራሱ አፈጻጸሙ ላይ ነው። ስለዚህ ህገ መንግስቶቻቸው ያሉት በታዳጊም ሀገርም ሆነ በማንኛውም ሀገር ህገ መንግስቱ እንደሚል ፍትህም መከተል አለበት። ሁለተኛ ደግሞም ውይይት እንደ መደራደርና እንደ ውይይትና በሰላማዊ መልክ ፊት ለፊት ዞሮ ዞሮ እኔ ወንድሜ ልጅ ነው ምገለው ወይንም የአባ አጎቴ ንገላለሁ እህቴ ንገላለሁ እኛ እርስ በራሳችን ስለምንተላለቅ የቤተሰብነት ቀድሞ ሃይማኖት፣ ያስተማርን መጀመሪያ እስረኛ በማንኛውም መልክ አይገደልም መፍጹም እጁ ከሰጠ በኋላ ተመራኪ ነው። ተመራኪ ከሆነ በኋላ በማይገባ አስተያየት ለሚዲያ የሚያመቻች ሲያሳዩ ትክክለኛ አይደለም። ይሄ በእስልምና ሃይማኖት ውስጥ ያለ አስተሳሰብ ነው የተጻፈ ነው በቅዱስ መጽሐፎቹ። አዎ ስለዚህ እኔ ማሰብ ያለብኝ ውይይት እጩ ብለን እንደራደር ንግግርም። እኔ ለምሳሌ አሁን የልብስ አለባበስ እኔ ሰማንያ በመቶ እኔ ተማሪዎች ሴቶች ናቸው ከእነዚህም በኔ ዩኒቨርሲቲ ሒጃባቸውን ይዘው ይማራሉ። እኩል ከወንድም ከሴትም እኩል ናቸው። የሚያያቸውም ዞር ብለው በትምህርት ቤት ደረጃ ደስ የሚል ነው። ውጭ ስንወጣ ልዩ ነው አስተያየቱ። አቶ ተሾመ እንደገለጸው እዚህ ያሉት የተማሩ ሰዎች ወይንም በተለይ በተለይ ወንድሞቼ ክርስቲያኖችን አይሁዲዎቹ የሆኑ መማር ያለባቸው ሰው እንደ መጽሐፍ በአርስቱ ብቻ አይደለም የሚገመተው። መጽሐፉን ከፍቶ ማየት ያስፈልጋል ምን ውስጡ እንዳለ። እኛ ሁልጊዜ የመጽሐፍን አርስቱን አይተን እናስወነጅላለን። ፕሬዚደንቱ ባና ትክክለኛ ነው። ኬሪ እና ኦባማ ያመጡት ነገር በወንጀለኝነት መልክ ነው ማየት ያለብን እነዚህ ሁከት የሚያመጡ ሰዎች እንጂ ሃይማኖት ማስወንጀል አንድ ሃይማኖት ትክክለኛ አይደለም እስላም ስለሆኑ አይደለም ነው የሚሉት። እርስ አይ ልክ ይሄ ነው። ሙስሊምም ወንጀለኛ ይኖራል፣ ክርስቲያንም ወንጀለኛ ይኖራል። ነገር ግን የክርስቲያን የክርስቲያን ወንጀለኛ እንደ ሙስሊም ወንጀለኛ ተደርጎ የማይመለከትበት ሁኔታ አለ። በተለይ በዛ በአሜሪካ በእናንተ አካባቢ አንድ ክርስቲያን ወይም ሌላ እምነት ተከታይ ቢገድል የአእምሮ በሽተኛ ነው ይባላል። አንድ ሙስሊም ቢገድል ደግሞ አሸባሪዎች ይባላል። እኔ ሰለሞን አንድ እውነት ለመናገር ከሀገሬ ነው የምነሳው። ከሀገሬ ስነሳ አንድ ኢትዮጵያዊ ክርስቲያን ክርስቲያን ነኝ ብሎ ከሚነሳ እኔ ኢትዮጵያዊ ክርስቲያን ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ ሙስሊም እኔ ሙስሊም ኢትዮጵያዊ ነኝ ብሎ ከሚያስብ እኔ ኢትዮጵያዊ ሙስሊም ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ አይሁድ ኢትዮጵያዊ አይሁድ ነኝ ብሎ ቢያስብ፣ በመጀመሪያ ኢትዮጵያዊነቱን ቢያስቀድም ያ በሕዝቡ መካከል መቻቻል ሊመጣ ይችላል። ለምሳሌ ሟቹ ጠቅላይ ሚኒስትር መለስ ዜናዊ የክርስቲያን ደሴት የሚለው ነገር አሳስቧቸው። አእምሯቸው ኢትዮጵያ የክርስቲያን ደሴት የቤተክርስቲያን ናት ብለው የሚያስቡ ካሉ አእምሯቸው ጤነኛ አይደለም ብለው ስለተናገሩ ልክ አሁን በኦባማ ላይ የደረሰው ነገር እኛ ሚዲያ ብዙም ከበሬ ስለማይሰጥ ነው እንጂ ተመሳሳይ የሆነ ነቀፋ ከብዙ ሰዎች እንደተሰነዘረባቸው አውቃለሁ። ለምን የእኛ ካልቸር እሴት ያለው የአንድ ሃይማኖት የበላይነት ነግሶ ስለነበረ እንዴት ኢትዮጵያ የክርስቲያን ደሴት አትሆንም? ናት እንጂ ብለው አጥብቀው የሚከራከሩ ሰዎች አሉ። ነገር ግን ኢትዮጵያ የኢትዮጵያውያን ሁሉ ናት ብለን ስናስብ ይሄ በእኛ በሚዲያም ላይ በተለይ ኤሌክትሮኒክስ ሚዲያዎች ላይ የሚታይ ነው። የሚያስቡት በመጀመሪያ ኢትዮጵያዊ ክርስቲያኖች ሆኖ ሳይሆን ክርስቲያን ኢትዮጵያዊ ሆነው ነው። ስለዚህ እንደዚህ አይነቱ አመለካከት በሀገራችን መወገድ የሚኖርበት ይመስለኛል። እኔ ኢትዮጵያዊ ሙስሊም ነኝ። ለኢትዮጵያ ሀገሬ ሙስሊም ሆኛ አገለግላለሁ። እኔ ኢትዮጵያዊ ክርስቲያን ነኝ። ለኢትዮጵያ ሀገሬ ክርስቲያን ሆኜ አገለግላለሁ። እኔ ኢትዮጵያዊ አይሁድ ነኝ። ኢትዮጵያዊ አይሁድ ሆኜ ኢትዮጵያን አገለግላለሁ። ለኢትዮጵያ እድገት ይቀራሉ ብሎ ሁሉም መናገር ያለበት ይመስለኛል። ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው ብለው ነበር እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራችን ውይይታችን ይቀጥላል። የተከበራችሁ አድማጮች በሌላ ዝግጅት አድማጮች ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። አሁን በደረሰን ዜና የሶማሊያው የሽብር ቡድን አልሸባብ ሰሞኑን በቪዲዮ ያወጣውን የጥቃት ዛቻ አጥብቀው እንደሚያወግዙ በሰሜናዊቱ የዩናይትድ ስቴትስ ሚኒሶታ ግዛት የሚኖሩ ሶማሌ አሜሪካውያን አስታወቁ። አልሸባብ ካናዳና እንግሊዝ እንዲሁም እዚያው ሚኒሶታ ውስጥ በሚገኘው ሞል ኦፍ አሜሪካ ላይ ጥቃት እንደሚያደርስ የሚጠቁም መልእክት ካወጣና ደጋፊዎቹ ጥቃቱን እንዲያደርሱ የሚያሳስብ ጥሪ በማውጣቱ ነው። የሚኒያፖሊስ ሶማሌ አሜሪካውያን ትናንት ተሰባስበው ውግዘት ያሰሙት በሶማሌ ማህበረሰብ ላይ ከዚህ ጋር ተያይዞ የጥርጣሬና የፍረጃ አስተያየት እንዳይነሳባቸውም የማህበረሰቡ መሪ ጄላኒ ሁሴን ለቪኦኤ በሰጡት መግለጫ አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሀገሪቱን የኢሚግሬሽን ፖሊሲ አስመልክተው ያወጡትን ትዕዛዝ የሚቃወሙት የሕግ መምሪያውንና የሕግ መወሰኛ ምክር ቤቱን የተቆጣጠሩት ሪፑብሊካን መንግስቱን በከፊል ሊያዘጋ የሚችል እርምጃ ለመውሰድ እየተዘጋጁ ነው። በዚህም መሰረት ሰላሳ ሺህ የሀገር ውስጥ ደህንነት ማለት የሆምላንድ ሴኪሪቲ መስሪያ ቤቱ ሰራተኞች ከስራ ውጪ ሊሆኑ ይችላሉ እየተባለ ነው። በጀት የሚቆርጥ እርምጃ እንደሚወሰድ እያሰጋ ስላለ። አድማጮች ለሰዓቱ ያለን ማጠቃለያ ዜና በዚሁ ያበቃል። ስፈልግሽ ኖራለሁ እያለን አሁን ወደ ወዴት ነው ያለሽው? ነው በነገርህ ላይ ሰሎሞን የጥላሁን ልጅ ምን ያህል የት ነው ያለው የሚሉ አንድ አድማጭ ነበሩ። የት እንዳለ ከነገረን እንነግራቸዋለን፣ እንነግራለን። አሜሪካ ውስጥ በቅርቡ አግኘችኋሉ። ድንቅ እኮ ነው። ምን ያህል ጥላሁን አግኝተዋል። ጥሩ አድማጭ ጥላሁንን ዘፈን እንደምን ያህል ሌላ የሚጫወት ጥያቄውን ያቀረቡት አድማጭ መልሱን ያገኙ ይመስላል። በዚሁ አሁን እንግዲህ ፈልገን ደግሞ እናመጣዋለን። በነገራችን ላይ አንድ የዩናይትድ ስቴትስ ዶላር 20 ብር ከ34 ሳንቲም ነው በአማካይ። የተከበራቸው አድማጮች ዛሬ የመሸጫ ዋጋ 20 ብር ከ24፣ የመግዣ ዋጋ 20 ብር ከ44 ነው። አዲስ አበባ ነገ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 11 ነው። ጤና ይስጥልኝ። በዚሁ በጥላሁን ዜማ እንሰናበታችሁ። ደህናደሩ በመቀጠል ዝግጅት አብራችሁን ቆዩ። ደህናደሩ Welcome, am going The voice of the